SBS ዶክተር ዳዊት ነጋ እባላለሁ። በነዋሪነት በአውስትራሊያ ኒውካስል ሲሆን በአካባቢ ደህንነት ምህንድስና አማካሪና ተመራማሪ ነኝ። ዛሬ ዚ የተገኘሁት በእኔና በጓደኞቼ የአዲስ አመት መልካም ምኞት ለማስተላለፍ ነው። በአውስትራሊያና በኒውዚላንድ የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን የተደራጀ የመማክርት ቡድን የህዳሴውን ግድብ ለመደገፍ የተቋቋመ የቴክኒክ፣ የህግ፣ የሳይንስና ጥናት ምርምር ቡድን አባል ነኝ። የቡድኑ ዓላማ በሙያው ሰፊ ልምድ ያካበቱና በምርምር ላይ ያሉ ብዙ ኢትዮጵያውያን እና ትውልድ ኢትዮጵያውያን እንደ መገኘታቸው መጠን በተደራጀና በተቀናጀ መልኩ የበኩላችንን የሙያዊ ድጋፍ ለማድረግ ታሳቢ ተደርጎ የተቋቋመ ነው። የስራ መርሃ ግብራችን የአጭርና የረጅም ጊዜ እቅድ ሲኖረው ይህንኑ ለማህበረሰቡ በቅርብ ጊዜ እናስተዋውቃለን። በዚህ አጋጣሚ ይህንን ቡድን ለመሳተፍ ለምትፈልጉ በአውስትራሊያ ና በኒው ዚላንድ ለሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን ማህበርን ለመቀላቀል እንዲችሉ ጥሪን አቀርባለሁ። አሁን በሁለት ሺ አስራ ሶስት ዋዜማ ላይ እንደ መገኘታችን በማህበሩ ስም የመልካም ምኞታችንን እየገለጽኩ መጪው ዘመን በአውስትራሊያ ና በመላው ዓለም ለሚገኙ ኢትዮጵያውያን የጤና የብልጽግና ና የፍቅር እንዲሆን እየተመኘን በተለይም የህዳሴ ግድቡ ለስኬት እንዲበቃና ፍሬውን በቅርብ ለማየት እንድንችል እንመኛለን ሁላችንም የበኩላችንን እንወጣ አመሰግናለሁ እንኳን አደረሳችሁ በአውስትራሊያና በኒውዚላንድ በተቋቋመው የታላቁ ህዳሴ ግድብ የሎቢና የሶሻል ሚዲያ ቡድን ስም እንኳን ለአዲሱ ዓመት በሰላም አደረሳችሁ። መጪው ዘመን ኢትዮጵያ የያዘችውን ፍትሃዊ የአባይ ወንዝ ውሃ አጠቃቀም መሪ ቃል ላይ ተመርኩዘን ሰፊ የዲፕሎማሲና የሎቢ ስራ የምናከናውንበት ዓመት ሲሆን ዝርዝር ተግባራት ለወደፊት የሚገለጹ ይሆናሉ ስለዚህ ሁለት ሺ አስራ ሶስት የጤና የሰላም የብልጽግናና ሁለተኛ ዙር የታላቁ ህዳሴ ግድብ የውሃ ሙሌት በድል የምናጠናጥቅበት አመት እንዲሆንልን ይመኛለሁ ፈጣሪ ኢትዮጵያንና ህዝቦቿን ይባርክ እንኳን አደረሰ ላ ተስፋዬ እንደሻው ነኝ። በአውስትራሊያ የህዳሴ ግድብ የገንዘብ አሰባሳቢ ግብረ ኃይል ኮሚቴ ስም በመላው አውስትራሊያ እና በዓለም ዙሪያ ሁሉ ለሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን እንኳን ለ2013 የኢትዮጵያ አዲስ አመት በሰላም አደረሳችሁ ልንል እንወዳለን። የአባይ ድል አዲስ አመት የአንድነት፣ የሰላም፣ የአብሮነት፣ የመተሳሰብ፣ የፍቅር፣ የስኬት አመት እንዲሆንልን ስንመኝ፣ መጪውን አዲስ አመት ልጆቻችንና ሙሉ ቤተሰቦቻችን የህዳሴውን ግድብ ቦንድ በመግዛት ለሀገር ዋልታ የምንሆንበት ቦንዱን በመግዛት ድህነትን እስከ ወዲያኛው የምንዋጋበትን የኃይል ማመንጫ ሕልውና መጠበቅ። ቦንዱን በመግዛት ለኢትዮጵያ ብርሃን እንሁናት። ሁለት ሺ አስራ ሶስት በአባይ ኢትዮጵያ በስኬት ድል የምትጎናጸፍበት አመት እንዲሆንልን ከልብ እንመኛለን። አመሰግናለሁ።